ማህበራዊ የጤና መድን ስርዓትን በሁሉም የመንግስት መስሪያ ቤቶች ተግባራዊ ለማድረግ በ2002 ዓ ም አዋጅ ወጥቶለትና መዋቅር ተዘጋጅቶለት ነበር። ግን ስርዓቱ ባጋጥሙት አንዳንድ ችግሮች የተነሳ እስካሁን ስራ ላይ አልዋለም። ምክንያቱንም ለማወቅ የህዝብ ተወካዮች ምክር ቤት ከጥቂት ጊዜ በፊት የተሾሙትን የጤና ጥበቃ ሚኒስትር ፕሮፌሰር ይፍሩ ብርሃንን ሐሙስ፣ ታህሳስ 29 ቀን 2009 ዓ ም ወደ ምክር ቤቱ ጠርቶ ማብራሪያ እንዲሰጡ መጠየቁ ይታወቃል። ማህበራዊ የጤና መድኑ ስርዓት ተግባራዊ ስላል የሆነበት ድርጊት በጤና ጥበቃ ሚኒስቴር የህዝብ ግንኙነትና የኮሚኒኬሽን ዳይሬክተር አቶ አህመድ ኢማኖ ሙስጠፋ ተከታዩን ማብራሪያ ሰጥተዋል። ተቀጣሪ የሆኑ ሰራተኞች የሚያሳትፉ የማህበራዊ መድን የሚባለው ይሄ ያው አጠቃላይ የመፈጸሚያ ጊዜ ተሰጥቶት እየሄደ የነበረ ሁኔታ ያለ ቢሆንም በአጠቃላይ ግን ከግንዛቤ ማስጨበጫ እና ከተለያዩ የዝግጅት ሁኔታዎች አንጻር ወደ ተግባር ገና አልተገባም። ነገር ግን በሂደት ውስጥ እየታዩ ካሉ ሁኔታዎች አንጻር አንዳንድ ጥናቶች እየተካሄዱ ስለሆነ ያው ወይ ይህንኑ አጠናክሮ የሚሄድ ሁኔታ ሊኖር ይችላል ወይም ደግሞ ሌላ ተጠንቶ በሚቀርበው መሰረት ሊስተካከል የሚችሉ ነገሮች ሊኖሩበት ይችላሉ የሚል ሀሳብ አለ። ግን ይሄ ያለቀ ስላልሆነ ትኩረቱ አሁን ወደ ማህበረሰብ አቀፍ የጤና መድን ወደሚሆን አቅጣጫ ይወስደናል የሚል ሀሳብ ነው የሰጡት። ሌላ የማህበረሰብ አቀፍ ጤና መድን የሚባለው በገጠር ያሉት አርሶ አደሮችንና አርብቶ አደሮችን ለመጥቀም የታሰበ ሲሆን ሲሆን በሙከራ ፕሮጀክት ከ18 ሚሊዮን በላይ ሕዝብ ተጠቃሚ መሆኑን አቶ አህመድ ይናገራሉ። ይህም መዲን ከዚህ ዓመት ጀምሮ አዋጅ ወጥቶለት በአገር አቀፍ ደረጃ ስራ ላይ መዋል እንደሚጀምር ዳይሬክተሩ ጠቅሰዋል። የመንግስት ሰራተኞችና ጡረተኞችንም ያማከለ ማህበራዊ የጤና መዲን እስካሁን ስራ ላይ መዋል ያልቻለበትን ምክንያት እንዲህ ይዘረዝራሉ። የሰራተኞች ራሳቸው ግንዛቤ ወስደው ሙሉ ፍላጎት አድሮባቸው እንዲገቡ የማድረግ ሁኔታ አለ። ተቋማትን በዚህ ቃኝቶ የማዘጋጀት ሁኔታዎች አሉ። ይህ እንኳን በብዙ መልኩ የተካሄደበት ቢሆንም ቀሪ ነገሮች ቢኖሩትም ለማንኛውም እነኝህ መሰረታዊ ነገሮችን አሟልቶ ወደ እንትን መግባት ያስፈልጋል። በሂደት ውስጥ ደግሞ ይሄ ነገር ውስጡ ላይ መታየት ያለባቸው ነገሮች እና መታሰብ ያለባቸው ነገሮች ስላሉ ከነኛ አንጻር በመነሳት አጠቃላይ የሆነ ታስክ ፎርስ ተቋቁሞ ጥናት እያደረገ ያለበት ሁኔታ አለ። የደረሰበት መደምደሚያ ስለሌለ ወደዚህ አቅጣጫ ይሄዳል የሚል ማጠቃለያ የለንም። በሀገሪቱ ያሉት የመዲን ድርጅቶች ለተወሰኑ ሰዎች የጤና መዲን አገልግሎት ቢሰጡም ወደ መቶ ሚሊዮን ህዝብ ያለበት ሀገር ውስጥ የነሱ አገልግሎት ብዙም ትርጉም እንደሌለው የጤና ባለሙያ የሆኑት ዶክተር ይገረሙ አበበ ለዶይቼ ቬለ ገልጸዋል። ለዚህም መንግስት ሁለት አይነት መዲኖችን ማለትም ማህበራዊ የጤና መዲንና የማህበረሰብ አቀፍ ጤና መዲን ቢመሰርትም መጨረሻ ላይ ሁለቱም ተዋህዶ አንድ አገራዊ መዲን እንደሚሆን ይጠበቅ ነበር ይላሉ ዶክተር ይገረሙ። የማህበራዊ የጤና መድን ስርዓት እስካሁን ስራ ላይ እንዳይውል ያሰናከሉ ሌሎች ብዙ ምክንያቶች እንዳሉ ነው ዶክተር ይገረሙ ያስረዱት። አሁን እንግዲህ ሚኒስትሩ ያነሱት ይሄ የሶሻል ሄልት ኢንሹራንስ ተብሎ ፎርማል ሴክተሩን ያቀፈው ሎንች አልተደረገም። ኦፍኮርስ መስሪያ ቤቶች ተከፍተዋል፣ ሴንትራል ሄድኮርተር አለው፣ እንደገና ብራንች ኦፊስስ አሉ፣ ግን ብዙ የሚሰሩ የሚጠኑ ነገሮች አሉ። ሁለተኛ ደግሞ ቢዝነስ እንደመሆኑ መጠን ከነዚህ የፎርማል ሴክተር ኢምፕሎይስ የሚሰበሰበው ገንዘብ ማድረግም አይችልም። በቂ አይደለም ያ ገንዘብ። እና በእርግጥ ህብረተሰቡን ማስተማር ማሳመን ያስፈልጋል። ዝም ብሎ ከደሞዝ ይቆረጣል ለጤና ሲባል ካለው የአመለካከት አንጻር እሺ ብሎ ቶሎ የሚገባበት አይደለም። እሱም ዝግጅት ያስፈልገዋል። ዝግጅቱ በህብረተሰብ ውስጥ ነው፣ ኢንሹርድ በሚሆነው በኤጀንሲ ራሱ አሰራር ውስጥ ነው። ሶስተኛ ደግሞ ራሷቸው ተቋማቶቹ ሆስፒታሎች እና ጤና ጣቢያዎች መዘጋጀት አለባቸው። አንድ ሰው ኢንሹርድ ነው፣ ገንዘቡ መክፈል ከጀመረ በኋላ በሚሄድበት ጊዜ መድኃኒት የለንም የደህንስ ፕራይቬት ክሊኒክ ገንዘብ ግዛ ሊባል አይችልም። አገሪቱ የጤና ዘርፍ ፕሮግራሟን ለማስፈጸም በአብዛኛው የውጭ እርዳታ ላይ ጥገኛ እንደሆነች እና ይህም በዚህ መልክ ሊቀጥል እንደማይችል የሚናገሩት ዶክተር ይገረሙ ማኅበራዊ የጤና መድን ስርዓትን ማስተዋወቅ በጣም ጠቃሚ መሆኑን አብራርተዋል።